ኦሮሚያና አማራ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት ሁከቶችና ግጭቶች መፍትሔ ለመፈለግ ትናንት የጀመሩትን ውይይት ዛሬ ያጠናቀዋል። ሙክታር ጀማል ከአዲስ አበባ ዝርዝሩን ይዟል። በዛሬው ዕለት ሁለተኛ ቀኑን መቋጫ ያደረገው በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ችግሮችን በጋራ ለመፍታት መግባባት ላይ መደረሱ ተገልጿል። ከውይይት መድረኩ መዝጊያ በኋላ የፓርቲዎቹ ተወካይ ለመገናኛ ብዙሃን መግለጫ ሰጥተዋል። የፖለቲካ ድርጅቶችን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ሊቀመንበር ፕሮፌሰር መረራ ጉዲና፣ የአማራ ክልል ብልጽግና ፓርቲ ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታዬ ደንደዓና የአማራ ማኅበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ የጋራ መግለጫውን በየፊና ለመገናኛ ብዙሃን ተናግረዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ችግሩን ከመሰረቱ ለመፍታት ሁሉም በቁርጠኝነት እንዲሰራ ጥሪ አቅርበዋል። ይሄ ነገር በአስቸኳይ የሚቆምበትንና የሁላችንም ሐዘን ግባችን የነካ ሐዘን መፍትሄ እንዲያገኝ ሁላችንም እጅ ለእጅ እንደዚሁም ወጣቶቹ እርስ በርሳቸው ባላቸው ግንኙነት የትምህርትም ይሁን የወጣትነት የእድሜ ጓደኝነት እንደዚሁም ግንኙነት ይሄንን ሁኔታ መፍትሄ ለማግኘት አብረው እንዲሰሩ የዩኒቨርሲቲ አስተዳደሩና መዋቅሩም እንደዚሁም የመንግስት መዋቅር ኃላፊነት በተሞላው ሁኔታ ግዴታቸውን እንዲወጡ በዚሁ አጋጣሚ ለማሳሰብ እወዳለሁ። ሁላችንም እጅ ለእጅ ተያይዘን ለዚህ መፍትሄ ለማምጣት እንሰለፍ። የደረሰው ጉዳት አሳዛኝ ነው። በወንድማማቾች መካከል የሚፈጠረው ሞት በማያዳግም መልኩ መቋጨት አለበት ያሉት የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ከመንግስት በኩል የተማሪዎችን ደህንነት ማስጠበቅ ላይ በትኩረት እንዲሰራ አሳስበዋል። ዶክተር ደሳለኝ ለችግሮች መፍትሄ ያሉትንም ጠቁመዋል። ማህበረሰባችንም፣ የሁለቱም ህዝቦች ማህበረሰብ የተቻለውን ልጆችን በመምከር ልጆችን በማረጋጋት የተቻለውን እንድታደርጉ ጥሪ ማቅረብ እፈልጋለሁ። እንግዲህ ዋነኛው መፍትሄ ብለን የምናስበው የጀማመርናቸውን የፖለቲካ ውይይቶች ፖለቲካዊ መፍትሄ እንዲያገኙና ዘላቂ መፍትሄ የሚያመጣ መንገድ መፍትሄ ለማግኘት ነው ጥረት የምናደርገውና እሱን አጠናክረን የምንቀጥል መሆናችንም በዚህ አጋጣሚ መግለጽ እፈልጋለሁ። የፓርቲዎቹ ተወካዮች ከሰጡት መግለጫ በመቀጠል ለመገናኛ ብዙሃን ጠቅለል ያለ መግለጫ የሰጡት ከመድረኩ አስተባባሪዎች አንዱ የሆኑት ዶክተር ገበያው ጥሩነህ ናቸው። ዶክተር ገበያው በበኩላቸው ፓርቲዎቹን አቀራርቦ ማወያየት ከፍተኛ መግባባት እንዲፈጠር ትልቅ በር ከፍቷል ብለዋል። እንዲሁ በመራራቃችን እንዲሁ ባለመቀራረባችን እንዲሁ ባለመነጋገራችን እንደ ጠላት ተፈ ተፈራጅን መቆየታችን እኔ የተረዳሁት ስለዚህ መልካም ጅማሬ ነው። ትልቅ መሰረት ጥለናል ብለናል። ሁሉን ጨረስ ነው ማለት አይደለም። ያው አንዳንድ በታሪክ ሁሉም በጋራ የማይቀበላቸው ነገሮች አሉ ግን ይሄንን ደግሞ በልዩነት ተከባብሮ ይዞ መሄድ እንደሚቻል በግልጽ ሁሉም በአንድ በታቸው ሲናገሩ ሲመሰክሩ ነው የሰማ ነው እና ለአንድ ግብና ለአንድ ዓላማ የሚንቀሳቀስ አካል ሆኗል ማለት ይቻላል። ከነዛ ቅድም ካነሳቸው ኮመን ግራውንድ እና ያንን ኮመን ግራውንድ ለማስከበር ደግሞ ዲሞክራቲክ አፕሮች እንጠቀማለን ከማለታቸው የተነሳ ማለት ነው ትናንትና የተጀመረው በአማራ ክልል እና በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ዛሬ አመሻሽ ላይ መቋጫውን አበጅቷል። መሰል ውይይቶች በዚህ የሚቆሙ ሳይሆን የተለያዩ የማኅበረሰብ መዋቅሮች በተለያዩ ጉዳዮች ላይ እየተወያዩ የጋራ መግባባት እንዲፈጥሩ የሚሠራ መሆኑም በመድረኩ ላይ ተገልጿል። ይህን የውይይት መድረክ የጠቅላይ ሚኒስትር ቢሮ እንዳዘጋጀውም ከመድረኩ ላይ መገንዘብ ችለናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።